ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ መጋቢት 8 2014 ዓም ስርጭታችን ጀመረ። ከትላንት እና ከትላንት ወዲያ ባለው ጊዜ ውስጥ ይሄ ሪፖርት ገቢ እስከሆነበት 35 ዜጎች ለመመለስ ተመዝግቧል። አክቹዋሊ ምዝገባ ስራ እየተሰራ ያለበት ሁኔታ ነው። በማጣራት 35 ዜጎች ኦልሬዲ ተመዝግቧል። እነዚህም በአጭር ጊዜ ውስጥ ወደዚህ የመመለሱ እድል ይኖራል ማለት ነው። የተሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲን ነው። ባለፈው ሳምንት ሀገሪቱ ባከናወነቻቸው ዓለም አቀፍና ቀጠና አቀፍ እንቅስቃሴዎች ዙሪያ ከሰጡት መግለጫ የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል። ከዚህ ጉዳይ በተጨማሪ ከትግራይ ክልል እየተሰደዱ ወደ አማራ ክልል እየገቡ ስላሉ ዜጎች፣ ከረጅም ጊዜ የቤት ውስጥ እስር በኋላ ነጻ ስለወጡት የኦነግ ከፍተኛ አመራር አቶ ዳውድ ኢብሳ የሚናገሩ ዘገባዎችና ሌሎችም በምሽቱ ተካተዋል። ጤና ይስጥልን፣ እንደምን አመሻችኋል። ምሽቱን ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን ትቆያለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደግፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ እንቆያለን፣ አብራችን እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎች እንስማ። ያስጥልኝ። እንደምን አመሻችሁ። አድማጮች ዜናውን የማሰማችሁ ቆንጅ ይታየ ነኝ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጀርመን ሀገራቸውን እንድትረዳ ተማጽኖ አቀረቡ። ፕሬዚደንቱ ዛሬ ሐሙስ፣ ለጀርመን ፓርላማ ባሰሙት ንግግር አውሮፓ ውስጥ በነፃነትና በባርነት መካከል ግንብ እየተገነባ ነው ብለዋል። ይህ ግንብ ደግሞ ዩክሬን ውስጥ ቦምብ በወደቀና አንዳች ውሳኔ ባልተወሰደ ቁጥር እያደገ ይሄዳል ብለዋል። ዘሌንስኪ በቪዲዮ አማካይነት ለፓርላማው ባሰሙት ንግግራቸው ጀርመን ከሩሲያ ወደ ሀገሯ የተፈጥሮ ጋዝ ማስተላለፊያውን ኖርድ ስትሪም ቱ ግንባታን መደገፏን ከዩክሬን ደህንነት ይበልጥ ለራሷ የኢኮኖሚ ጥቅም አድልታለች በማለት ነቅፈዋል። ነግረናችሁ ነበር አሉ ዘሌንስኪ። ኖርድ ስትሪም የጦርነት ዝግጅት ነው ብለናችሁ ነበር። ሩሲያ በከበበቻት በማሪዮፖል ከተማ የሚገኝ አንድ ቲያትር ቤት በአየር ጥቃት መደብደቧን ዩክሬን አስታውቃለች። ብዙ መቶ ሲቪሎች ከተጠለሉበት የቲያትር ቤት ሰለባዎችን ለማውጣት እንቅስቃሴው ቀጥሏል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የዩክሬኑ ፕሬዚደንት ትናንት ያሰሙትን ተማጽኖ ተከትሎ ዩናይትድ ስቴትስ የ800 ሚሊዮን ዶላር ድጋፍ እንደምታደርግ አስታውቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ከዩክሬኑ ወረራ በተዛመደ ሌላ ዜና ዋግነር ግሩፕ የሚባለው የሩሲያው የግል ወታደራዊ ድርጅት አፍሪካ ውስጥ ያሉትን ቅጥር ተዋጊዎች አንዳንዶቹን ወደ ዩክሬኑ ጦርነት ሊያዛውር መሞከሩን የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አዛዥ ተናገሩ። የአፍሪኮሙ አዛዥ ጄኔራል ስቴፈን ታውንሰንድ በዚህ ሳምንት በተለይ ለቪኦኤ በሰጡት ቃል ዋግነር ለዩክሬኑ ጦርነት ተዋጊ ሊመለምል መንቀሳቀሱን አስተውለናል ብለዋል። ምናልባትም ተዋጊዎቹን ወደ ዩክሬን ውጊያ የሚያዛውረው የምስራቅ ሊቢያውን የተዋጊ አዛዥ ጀነራል ሃሊፍ ሀፍታርን በመርዳት እየተዋጉ ካሉት ብዙ መቶ ሩሲያውያን ቅጥር ወታደሮች ውስጥ ሳይሆን አይቀርም ብለዋል። አፍሪኮም ሩሲያ ዩክሬንን መውረሯን ተከትሎ አንዳንዱን አቅሙን ወደ ዩናይትድ ስቴትስ የአውሮፓ እዝ ዩሮኮም ማዛወሩን ጀነራል ታውንሰንድ ጨምረው ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩናይትድ ስቴትስ የሶማሊያን የዲሞክራሲ ሂደት በሚያደናቅፉ ተጨማሪ ሶማሊያውያን ላይ የቪዛ እገዳ መጣሏን የውጭ ጉዳይ ሚኒስትሩ አስታወቁ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ረቡ ባወጡት መግለጫ የሶማሊያ መንግስት የምክር ቤታዊ ምርጫ ሂደቱን ከትናንትና በስቲያ ማክሰኞ እንደ አውሮፓውያን መጋቢት 15 ቀን ሊያጠናቅቅ ራሱ ያወጣውን ቀነ ገደብ ተግባራዊ ሳያደርግ መቅረቱን ተከትሎ የዲሞክራሲ ሂደቱን በማደናቀፍ ተጠያቂ አለያም ተመሳጣሪ ናቸው በተባሉ ተጨማሪ ሰዎች ላይ የቪዛ ማዕቀብ እርምጃ ወስጃለሁ ብለዋል። ብሊንከን በመግለጫቸው አስከትለውም ምንም እንኳን ባለፉት ጥቂት ሳምንታት አበረታች እርምጃ የታየ ቢሆንም አሁንም ያልተያያዙ ከ36 በላይ ክፍት የምክር ቤት መቀመጫዎች አሉ ብለዋል። የምርጫው ሂደት መዛባት የሚመለከቱ ሪፖርቶች ቀጥለዋል። ዲሞክራሲያዊ ተቋማትን የሚደግፉና ሂደቱ ግልጽ እንዲሆን የሚጥሩ ጋዜጠኞችና የተቃዋሚ ፓርቲ አባላት የወከባ የእስርና የጥቃት ኢላማ እየተደረጉ መሆኑን የሚያመለክቱ ተአማኒ ሪፖርቶች እየወጡ ነው ሲሉም የውጭ ጉዳይ ሚኒስትሩ ጠቅሰዋል። ሊቢያ ውስጥ የሚታየው የፖለቲካ አጣብቂኝ ሀገሪቱን ወደ ባሰ አለመረጋጋት እና በአንድ ሀገር ሁለት መንግስት ወደሚፈጠርበት አቅጣጫ እንዳያመራት ሲሉ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠነቀቁ። አጠር ያለ ዘገባ አለ፣ አሉላ ከበደ ያቀርበዋል። በመንግስታቱ ድርጅት የፖለቲካ ጉዳዮች ኃላፊ ሮዝሜሪ ዲካርሎ ድርጅታቸው በሊቢያ የያዘውን ጥረት በትላንትና ዕለት ለጸጥታው ምክር ቤት አስረድተዋል። የሊቢያ አመራር መፍትሄ ካልተበጀለት ወደ ለየለት ያለ መረጋጋት እና በአንድ ሀገር ውስጥ ሁለት መንግስት የሚፈጠርበት አቅጣጫ ሊያመራ የሚችል ቀውስ ገጥሞታል። ቀውሱን ለመፍታትም የተባበሩት መንግስታት ድርጅት ከፍተኛ ጥረት እያደረገ ነው። አላማችን የተለያዩ የሀገሪቱ ባለድርሻ አካላት በተቻለ ፍጥነት በሀገሪቱ ምርጫ ማካሄድ በሚያስችል ሕገ መንግስታዊ መሰረት ያለው አካሄድ ላይ እንዲስማሙ ወደ አንድ ማምጣት ነው። ዲካርሎ አክለውም አሁን ያለው ሁኔታ አንጻራዊ መረጋጋት የሚታይበት ቢሆንም ዛቻ የተሞሉ ንግግሮችና የፖለቲካ ውጥረቱ ግን እያየለ መጥተዋል። በሊቢያ የሚታየው ይህ የፖለቲካ ቀውስ የጀመረው በአውሮፓውያን የቀን አቆጣጠር ለታህሳስ 24 2021 ዓ ም ተይዞ የነበረው ፕሬዚዳንታዊና የፓርላማ ምርጫ በምርጫ ህጎችና በፕሬዚዳንታዊ እጩዎች ማንነት ዙሪያ በተነሳ ውዝግብ ሳቢያ ለሌላ ጊዜ እንዲተላለፍ በተደረገበት ወቅት ነው። ቁጥራቸው 3 ሚሊዮን የሚጠጋ ሊቢያውያን በምርጫው ድምፃቸውን ለመስጠት ተመዝግበው ነበር። ለረዥም ዘመን ሊቢያን የገዙት አምባገነኑ መሪ ሙአመር ጋዳፊ ከስልጣን ከተወገዱና ከተገደሉበት እንደ አውሮፓውያን የዘመን አቆጣጠር 2011 ዓ ም አንስቶ በዚያች ሀገር አለመረጋጋት ውጊያና የውጭ ጣልቃ ገብነት ስር እየሰደደ መምጣቱም ይታወቃል። የዩክሬኑ ጦርነት በቀጠለበት በአሁኑ ወቅት የተሽመደመደውን የኢራኑን የኒውክሌየር ጉዳይ ስምምነት ለማንቀሳቀስ እየሞከሩ ያሉት ዲፕሎማቶች ድርድራቸውን እንደቀጠሉ ናቸው። እናም አሁን ዩናይትድ ስቴትስ ወደ ስምምነቱ እንድትመለስና ኢራንም የኒውክሌየር መርሃ ግብሯን እንድትገድብ የሚያደርግ ስምምነት ወደ መቋጨቱ የተቃረቡ ይመስላል ተብሏል። የዩናይትድ ስቴትስ እና የኢራን ባለሥልጣናት እንዳሉት ላለፉት 11 ወራት ሲቋረጥም ሲቀጥልም በከረመው የቪየናው ድርድር ከጥቂት ጉዳዮች በስተቀር ለአብዛኛው መፍትሄ ተገኝቷል። ሰሜን ኮሪያ ትናንት አየር ላይ እንዳለ ፈንድቶ ስብርባሪው ዋና ከተማዋ ፒዮንግያንግ ድረስ ስለተበተነው ሚሳይሏ ጉዳይ ድምጿን አጥፍታለች። የመንግስቱ የዜና ማሰራጫዎች ትናንት ረቡዕ ስለደረሰው አደጋ ምንም አልተናገሩም። ሚሳይሉ ከትልቁ የሀገሪቱ የአውሮፕላን ጣቢያ በተተኮሰ በጥቂት ጊዜ ውስጥ አየር ላይ መፈንዳቱን የደቡብ ኮሪያ የጦር ኃይልን ያስታወቀው ሚሳይሉ የወደቀው ሰው የሚኖርበት አካባቢ ይሁን አይሁን ግን የተገለጸ ነገር የለም። በሱስ አስያዥ እጽ እና መድኃኒት እንዲሁም የጦር መሳሪያን በድብቅ በማስተላለፍ ክስ ዩናይትድ ስቴትስ የምትፈልጋቸው የቀድሞ የሆንዱራስ ፕሬዚደንት ተላልፈው እንዲሰጧት የሀገራቸው ዳኛ ወሰኑ። የቀድሞው ፕሬዚደንት ሁዋን ኦርላንዶ ሄርናንዴዝን የሆንዱራስ ፖሊሶች ዋና ከተማዋ ቴጉሲጋልፓ ከሚገኘው መኖሪያ ቤታቸው አስረዋቸዋል። ሄርናንዴዝ ክሱን ያስተባብላሉ ይግባኝ እላለሁ ብለዋል። ዩናይትድ ስቴትስ ሄርናንዴዝን እንደ አውሮፓውያን አቆጣጠር ከ2004 ያነሱ ብዙ ሚሊዮን ዶላር ጉቦ እየተቀበሉ ከቬኔዙዌላና ከኮሎምቢያ ብዙ ቶን ኮኬን በሆንዱራስ በኩል ወደ ዩናይትድ ስቴትስ እንዲገባ ፈቅደዋል በማለት ወንጀላቸዋለች። በመጨረሻም በትናንትናው ዕለት ከባድ የመሬት ርዕደት የመታት የሰሜን ምስራቅ ጃፓን ነዋሪዎች የደረሰውን ጉዳት መገምገምና ፍርስራሹን ማጽዳቱን ተያይዘውታል። የመሬት ነውጡ እስካሁን በታወቀው አንድ ሰው ሲገድል አውራ ጎዳናዎችን አፈራርሷል፣ ፈጣን ባቡር ተገልብጧል። ከሚሊዮን በላይ ህዝብ ኤሌክትሪክ ኃይል ተቋርጦበታል። እንደ አውሮፓውያን አጣጠር በ2011 ከባድ ነውፅና ሱናሚ በተመታችውና የኒውክሌየር አደጋ በተቀሰቀሰባት ፉኩሺማ ከተማ አቅራቢያ የደረሰው ርዕደት እስከ ዋና ከተማዋ ቶኪዮ ድረስ መሰማቱ ነው የተዘገበው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጅት ታየን ለዓለም ዜናው አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መጋቢት 8 2014 ዓ ም ዝግጅታችንን ነው። አብራችን ስለሆናችሁ በእጅጉና አመሰግናለን። አድማጮቻችን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ከፌስቡክ አት ቪኦኤ አምሃሪክ በተጨማሪ የድምፅ አሊያም የጽሁፍ መልእክት ለመቶ የምትፈልጉ አድማጮች ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። ይዜ ለምሳሌ የፖለቲካ ፓርቲዎች አስተባባሪ ውስጥ ሀምሳ ፖለቲካ ፓርቲዎች የሚባሉት ሀምሳ ክላስ ተነጋግሮ አዋጣም ብሎ እኮ መግለጫ ውስጥ ነው ያውም ገዢው ፓርቲ ስለዚህ በእነዚህ አይነት ገፍቴ የቲም ይደርሳል የሚል ግምት የለኝም። ነው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲናን የሰማናቸው። ሌሎች የፖለቲካ ፓርቲ አመራሮችን ያካተተ ብሔራዊ መግባባት ላይ ያተኮረ ዘገባም አለን። በቅርቡ የተቋቋመው ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርያንም አነጋግርናል። ይሄ ሁሉም ብሔረሰቦች፣ የሁሉም ኢትዮጵያውያን የሁሉም የፖለቲካ ደጋፊ የሚሆኑ ተቃዋሚ ዞሮ ዞሮ ግን አልቲሜት የመጨረሻው አጀንዳቸው የሀገራቸው ሰላም እና ሀገራቸው በፍትህ ወደፊት መራመዷን እስከሆነ ድረስ ጦርነት እና ግጭት እንዲጠፋ እስከሆነ ድረስ ኢትዮጵያ ውስጥ ብቻ ያሉትን ሳይሆን ከኢትዮጵያ ውጭ ያሉትንም ኢትዮጵያውያን ጭምር ያካትታል ብዬ አስባለሁ። ሙሉ ዘገባ በሁለተኛው አጋማሽ ይደመጣል። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። የዛሬው አብይ ርዕሳችን የኢትዮጵያ መንግስት የሕግ ማስከበር ዘመቻ ያለውን በአካሄደበት ወቅት በሀገሪቱ የተሰነዘረውን ዓለም አቀፍ ጫና በማቅለል ረገድ ቻይና ከፍተኛ ድርሻ እንደነበራት የውጭ ጉዳይ ሚኒስትር አስታውቋል። ብዛት ያላቸው አዳዲስ አምባሳደሮች መሾማቸውን 35000 ያክል ኢትዮጵያን ከሳውዲ አረቢያ ወደ ሀገራቸው ለመመለስ መመዝገባቸውንም ሚኒስትሩ አክለው ገልጸዋል። መለስካቸው አምሃ ከአዲስ አበባ ቀጣዩን ዘገባ ልኮልናል። ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በጠሩት ጋዜጣዊ መግለጫ ላይ በኢትዮጵያ ላይ የተሰነዘሩትን ልዩ ልዩ ጫናዎች በመመከት ረገድ የቻይና መንግሥት ያደረገው ድጋፍ ከፍተኛ እንደሆነ ገለጹ። ቃል አቀባዩ ባለፈው ሳምንት በተለያዩ ዘርፎች ሚኒስቴሩ አከናውኗል ያሏቸውን ሲዘረዝሩ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአፍሪካ ቀንድ አዲሱን የቻይና ልዩ ልኡክ ዡ ቢንግን በጽህፈት ቤታቸው ተቀብለው ማናገራቸውን ገልጸዋል። በዚሁ ጊዜም የቻይና መንግስት ለኢትዮጵያና ለመላው አፍሪካ የሚያደርገውን ድጋፍ ያወሱት ደመቀ መኮንን በተለይ ኢትዮጵያ የሕግ ማስከበር ዘመቻን በጀመረችበት ወቅት የነበረውን ዓለም አቀፍ ጫና ለማለዘብ ቻይና ያደረገችውን አስተዋጽኦ እንዳነሱና እንዳመሰግኑ አምባሳደር ዲና ሙፍቲ ገልጸዋል። በሕግ ማስከበር ዘመቻው ኢትዮጵያ ላይ የተፈጠረውን ፕሬዠር በማቅለል ረገድ የቻይና ድጋፍ ከፍተኛ እንደነበር የህዳሴ ግድብን ጉዳይ ከአፍሪካ ወንበር ለመውሰድ እና ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለመውሰድ የተደረገውን እንቅስቃሴ በማክሸፍ የቻይና ድጋፍ ከፍተኛ እንደነበር፣ በኮቪድ-19 ድጋፍም ረገድ ቻይና ለኢትዮጵያ ብቻ ሳይሆን ለአፍሪካ የሰጠችው ድጋፍ በጣም ከፍተኛ እንደነበረ በአጠቃላይ ለአፍሪካ ልማት ለሀገራችንም ልማት በቻይና በኩል የሚደረገው ድጋፍ ከፍተኛ መሆኑ ነበር የተነሳ በአፍሪካ ቀንድ የቻይናው ልዩ መልእክተኛ በበኩላቸው የቻይና ሁላ ገብ ድጋፍ ለኢትዮጵያ እንደሚቀጥል መናገራቸውንም የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። ከዚህ ባሻገርም ልዩ መልእክተኛው የአፍሪካ ቀንድ አገሮች ለሰላም፣ ለመልካም አስተዳደርና ለልማት ቢተባበሩ የቻይና ፍላጎት እንደሆነና ይህን በማስተባበር ረገድ የኢትዮጵያ ሚና ቁልፍ እንደሆነ መናገራቸውንም አምባሳደር ዲና ገልጸዋል። ቃል አቀባዩ ከሰሞኑ የመስሪያ ቤታቸው ክንውኖች መካከል አንዱ ነበር ባሉትም በአያሌ አገሮች አምባሳደሮችና ምክትል የሚስዮን መሪዎች መሾማቸውን ይፋ አድርገዋል። በተደጋጋሚ የሚነሳው በሳዑዲ አረቢያ አሰቃቂ በሆነ ኑሮ ሕይወታቸውን የሚገፉ ኢትዮጵያውያን እድል ፈንታም መስመር የያዘ መሆኑን አምባሳደር ዲና ተናግረዋል። በአጭር ቀናት ውስጥ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ መመዝገባቸውንም ገልጸዋል። ወደ መቶ ሺህ በላይ የሚሆኑ ዜጎቻችንን ከሳውዲ የማስመለሱ ስራ ተጠናቋል ብለናል። እስካሁን እስከ ትላንትና ከትላንት ወዲያ ባለው ጊዜ ውስጥ ይህ ሪፖርት ገቢ እስከሆነበት 35 ሺህ ዜጎች ለመመለስ ተመዝግቧል። አክቹሊ፣ ምዝገባ ስራ እየተሰራ ያለበት ሁኔታ ነው። በማጣራት 35 ሺህ ዜጎች ኦረዲ ተመዝግቧል። እነዚህም በአጭር ጊዜ ውስጥ ወደዚህ የመለሱ እድል ይኖራል ማለት ነው። በሳውዲ አረቢያ በጅዳና ና በሪያድ ከተሞች በሚገኙ እስር ቤቶችና ማቆያ ጣቢያዎች በተለያዩ ምክንያቶች በእስር ላይ ያሉ ኢትዮጵያውያን ሁኔታ እጅግ አስከፊ መሆኑን እስረኞቹ በስልክ ለአሜሪካ ድምፅ ተናግረዋል። ስሙ ቢጠቀስ ያለበት ስፍራ እንደሚታወቅ በመስጋት ማንነቱ እንዲሸሸግ ጠይቆ ያለውን ችግር እንደሚከትለው አስረድተዋል። i working. the don't know, I can I what to

ጊዜ ነው የሚወጣው። ይህ ማለት ነው። በሳምንት ወጦ የሚከባ ፍሬም ና ግኒነ ነው የሚሰጡ ሻኪንቤ ነገለም ዚ ዝም ብሎ እዚ ጋር እንደ ፋርማሲ አይነት። አምባሳደር ዲና ሙፍቲ በበኩላቸው በዚያ ስላለው እስረኞችና ሌሎችም ኢትዮጵያውያን ስደተኞች አኗኗር ሁኔታ ያለው መረጃ ተመሳሳይ መሆኑን አስገንዝበው ይህን ብለው ነበረ። ቀደም ሲል በገንዘብ ሚኒስትር የሚመራ እንደ ልኡካን ቡድን ሄደው ነበር። ከፍተኛ ልኡካን ቡድን እሱ ቡድን ከሳውዲ የተለያዩ አካላት ጋር ስለ ሁኔታው ሰፊ ውይይት አካሂዷል። እንግዲህ በሳውዲ ኦፊሻል የሚቀርቡ የተለያዩ ምክንያቶች ናቸው ያሉት። በህገወጥ መንገድ በየመን የገቡ ናቸው፣ እኛን ሴኪሪቲ አደጋ ላይ የሚጥሉ ናቸው፣ ሚስብሄቭ የሚያደረጉ ናቸው ወዘተርፈ። ይሄ ይጣራም አይጣራም፣ ዋረቨር የልኡካን ቡድኑ ግን ሁኔታዎችን ትን ብሎ እንደ መንግስት ዜጎችን የመሰድም ግዴታ ስላለበት ያሉትን በሙሉ እንወስዳለን የሚል ነው። በዚህ መሰረት ነው ሬጂስትሬሽኑ የተጀመረው የሚመጡት በሙሉ ናቸው። ይህ እስር ቤት ያለውም ውጭ ያለውም ማለት ነው። ስለዚህ ሰላሳ አምስት ሺው ሶፋር የተመዘገቡት ሲሆኑ እዚህ ውስጥ ስንቱ እስረኛ ነው፣ ስንቱ ውጪ ካምፕ ውስጥ የተኛ ነው የሚለው ነገር ዝርዝሩ የለኝም። ነገር ግን ፕላይታቸው ይታወቃል። ያሉበት ሁኔታ ጥሩ እንዳልሆነ ቪ በየቦታው በሚዲያም ለዚህ አልፎ ወጣ ገባ የሚሉ ነገሮች ላይ የምናያቸው ነገሮች ስላሉ ጥሩ ሁኔታ ላይ አይደሉም የሚለውን ነገር ነው የምናየው። ቃል አቀባዩ በፖለቲካ፣ በኢኮኖሚ፣ በዜጋና በመሳሰሉ ዲፕሎማሲያዊ ዘርፎች ባለፈው ሳምንት የተከናወኑትንም አንስተው ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ አመሰግናለሁ። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ምሽት ዝግጅታችንን ነው። አድማጮቻችን፣ የሰማችሁት የዕለቱን አበይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ክስ ጋር በተያያዘ ለምስክርነት የተጠሩትና ታስረው ፍርድ ቤት እንዲቀርቡ ትእዛዝ የተላለፈባቸው የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአካል መቅረብ እንደማይችሉ ለፍርድ ቤት በደብዳቤ አስታወቁ። አቶ ኃይለ ማርያም እስካሁን ከፍርድ ቤት የደረሳቸውና ፈርመው የተቀበሉት መጥሪያ እንደሌለ በደብዳቤ ገልጸው ፍርድ ቤት በጠራቸው በማንኛውም ጊዜ ምስክርነት ለመስጠት ዝግጁ መሆናቸው እንደገለጹም ከተከሳሹ ጠበቃ አንዱ ለአሜሪካ ድምፅ ገልጸዋል። መደበኛ ስራቸውና ኑሯቸው በውጭ ሀገር መሆኑን አመላክተው ካሉበት በቪዲዮ ኮንፈረንስ ምስክርነት እንዲሰጡ መጠየቃቸውንና በከሳሽና ተከሳሽ ወገን ተቀባይነት ማግኘቱን ጠበቃው አብራርተዋል። ሜጀር ጀነራል ክንፈ ዳኘው ከታሰሩ ሦስት ዓመት ከአራት ወራት ተቆጥሯቸዋል። ኬኔዲ አባተ ቀጣዩን ዘገባ ልከዋል። ከነ ሜጀር ጄኔራል ክንፈ ዳኘው የእርሻ መሳሪያና የመርከብ ግዢ ክስ ጋር በተያያዘ በሁለት መዝገቦች የተከሳሽ መከላከያ ምስክሮችን ቃል ለመስማት ዛሬ የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የሙስና ጉዳዮች ወንጀል ችሎት በቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀረበውን የአቤቱታ ደብዳቤ ተመልክቷል። በአንደኛው የክስ መዝገብ 14 በሌላኛው ደግሞ 18 የመከላከያ ምስክሮች እንዲቀርቡ ከዚህ ቀደም ትዕዛዝ የሰጠው ፍርድ ቤቱ ከእነዚህም መካከል በተደጋጋ መጥሪያ ደርሷቸው መቅረብ አልቻሉም የተባሉት አቶ ኃይለማርያም ታስረው እንዲቀርቡ ትዕዛዝ ከተሰጠባቸው መካከል እንደሆኑ ከተከሳሾቹ ጠበቆች መካከል አንዱ ለአሜሪካ ድምጽ ገልጸዋል። ይሁንና በመከላከያ ምስክርነት እንዲቀርቡ የሚገልጽ መጥሪያ እንዳልደረሳቸው ለፍርድ ቤቱ በጻፉት ደብዳቤ የጠቆሙት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መጥሪያ ደርሶኝ አልገኝም ባላልኩበት ሁኔታ ታስሬ እንድቀርብ በፍርድ ቤቱ መታዘዙ አግባብ አይደለም ሲሉ አቤቱታቸውን እንዳቀረቡ የተከሳሾቹ ጠበቃ ለቪኦኤ ገልጸዋል። ታስረው ችሎት ፊት እንዲቀርቡ ጥር 30 2014 ዓ ም መታዘዙን በፌስቡክና በሌሎች ማህበራዊ ሚዲያዎች ከመመልከታቸው ባለፈ ምንም መጥሪያ እንዳልደረሳቸውና ፈርመው እንዳልተቀበሉም አመልክተዋል። እናም ይህ ባልሆነበት ሁኔታ ታስሬ እንድቀርብ ትዕዛዝ መሰጠቱ አግባብ አይደለም ሲሉ አቤቱታቸውን በደብዳቤ ማቅረባቸውንና ፍርድ ቤት በጠራቸው በማንኛውም ጊዜ ቀርበው ምስክርነት ለመስጠት ዝግጁ መሆናቸውን እንዳብራሩም ጠበቃቸው ገልጸዋል። ሆኖም ወደ ኢትዮጵያ የሚገቡት አንዳንድ በዓላት ሲኖሩና ጥሪ ሲደረግላቸው ብቻ እንደሆነና ከዛ ውጭ መደበኛ ስራቸውና ኑሯቸው በውጭ አገር መሆኑን ጠቅሰው ፍርድ ቤቱ ካለሁበት ሆኜ በቪዲዮ ኮንፈረንስ ወይም በቨርቹዋል ምስክርነት እንድሰጥ ይፍቀድልኝ ሲሉ ጠይቀዋል። የነ ሜጀር ጀኔራል ክንፈዳኛው ጠበቆች በበኩላቸው አቶ ኃይለማርያም መጥሪያ መላኩን አላውቅም ፈርሜም አልተቀበልኩም ማለታቸውን እንደማይቀበሉ ገልጸዋል። በተደጋጋሚ መጥሪያ እንዲደርሳቸው መታዘዙን ተከትሎ ለሮማንና ኃይለማርያም ፋውንዴሽን ጸሐፊ መሰጠቱን ና ጸሐፊዋ በኢሜይል ለአቶ ኃይለማርያም እንደላኩላቸው ማሳወቋንም ገልጸው ፍርድ ቤት መከራከሪያ ማቅረባቸውን ጠበቃው ተናግረዋል። ያም ሆኖ በአቶ ኃይለማርያም ደብዳቤ ላይ የተከሳሽ ጠበቆችና አቃቤ ሕግ አስተያየት እንዲሰጡ በተደረገው መሰረት እርሳቸው ብቻ ሳይሆኑ በመከላከያ ምስክርነት የሚፈለጉና በውጭ ያሉ ሌሎች አምባሳደሮችም ባሉበት ሆነው በቪዲዮ ኮንፈረንስ ቢመሰክሩ ተቃውሞ የለንም ማለታቸውንም ጠበቃው ለቪኦኤ ተናግረዋል። አቃቤ ሕግም በተመሳሳይ ተቃውሞ እንደሌለው መግለጹንም አመልክተዋል በሌላኛው መዝገብ ደግሞ የቀድሞ የውጭ ጉዳይ ሚኒስትር የነበሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም እንዲሁ ካለባቸው ኃላፊነት አንጻር ባሉበት ሆነው እንዲመሰክሩ ተጠይቋል ጉዳዩን የተከታተለው ፍርድ ቤቱም ሁኔታውን በማጣራት ትዕዛዝ ለመስጠት ለቀጣዩ ሰኞ መጋቢት 12 ቀን 2014 ዓ ም ቀጠሮ ሰጥቷል ሜጀር ጄኔራል ክንፈ ዳኘውና በእርሳቸው መዝገብ ስር የተከሰሱ ሌሎች ግለሰቦች ከሜቴክ ጋር በተያያዘ የቀረበባቸው ክስ ያለ ጨረታ ግዢ ፈ ይፈጽማቸዋል የሚል እንደሆነ ያስታወሱት ጠበቃቸው የተገዙት እቃዎች ጨረታ የማያስፈልጋቸው መሆናቸውን አንስተው አቶ ኃይለማርያምና ሌሎች የመከላከያ ምስክሮች የተፈለጉት በወቅቱ ትእዛዝና አቅጣጫዎች እንዴትና በምን መልኩ ይሰጡ ነበር የሚሉ ጭብጦችን እንዲያስረዱላቸው መሆኑን አብራርተዋል። በተለያዩ ስድስት መዝገቦች የተከሰሱት እነ ሜጀር ጀኔራል ክንፈ ከህዳር 3 2011 ዓ ም ጀምሮ እስካሁን በእስር ላይ እንደሚገኙና በእስካሁኑ ሂደት ከአንድ ክስ ነጻ እንደተባሉም ከጠበቆቻቸው አንዱ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን አመሰግናለሁ። ቀጣዩም ዘገባ በዚያው በአዲስ አበባ ያቆየናል። በቤት ውስጥ እስር ላይ እንደሚገኙ የተገለጸው የኦሮሞ ነጻነት ግንባር ኦነግ፣ ሊቀመንበር አቶ ዳውድ ኢብሳ ከአንድ ዓመት በኋላ ትናንት አደባባይ ቢታዩም አሁንም ግን በመንግስት የጸጥታ ሰራተኞች ክትትል ስር እንደሚገኙ ፓርቲያቸው አስታውቋል። በሌላ ዜና የፓርቲ የህዝብ ግንኙነት ኃላፊ አቶ ባቴ ኡርጌሳ በዋስ ከስር ተለቀው ሆስፒታል በሕክምና ላይ እንደሚገኙ ለማወቅ ተችሏል። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር አሁንም የፓርቲው ሊቀመንበር አቶ ዳውድ ኢብሳ ትናንት መጋቢት ሰባት ሁለት ሺ አስራ አራት ዓመተ ምሕረት አደባባይ የታዩት ምርጫ ቦርድ ባዘጋጀው ስብሰባ ላይ ለመሳተፍ እንደሆነ የፓርቲው የፖለቲካ መኮንን አቶ ዋቆ ኖሌ ለአሜሪካ ድምጽ ገልጸው፣ ነገር ግን አሁንም ከመንግስት የጸጥታ ዘርፍ በነጻነት ለመንቀሳቀስ ይሁንታ እንዳላገኙ እንዳላገኙና ተጥሎባቸዋል የተባሉ ገደብም እንዳልተነሳላቸው ገልጸዋል። ከቤት ወጥቶ እዛ ምርጫ ቦርድ ሄዶ እዛ ስብሰባ ላይ ተገኘ ማለት ሙሉ በሙሉ ጃልዳውድክ ተፈተዋል ማለት አይደለም። እዛ መሄድ የቻለው በቦርዱ ጫና ያደረገው ምክንያት ነው እንጂ እዛ ሄዶ እዛ የታየ እንጂ ከእንግዲህ አንተ ተፈቷል እንደፈለግ ፍሪሊ ሄዴ ማምጣት ትችላለህ ብሎ ከጸጥታ አካላት ምንም የተባለው ነገር የለም እና አሁንም ቁም እስረኛ ሆኖ ቤት ውስጥ እንዳ የኢትዮጵያ ምርጫ ቦርድ ይካትት ሀያ አምስት ሁለት ሺ አስራ አራት በጻፈው ደብዳቤ ለፌዴራል ፖሊስ ኮሚሽንና ለኢትዮጵያ ደህንነት መረብ አገልግሎት ኤጀንሲ እንደ ገለጸው የፓርቲው ሊቀመንበር ከመጋቢት ሀያ አራት ሁለት ሺ አስራ ሶስት ጀምሮ የመንቀሳቀስ መብታቸው መገደቡ የሕግ አግባብነት የለውም በማለት አሳውቆ ነበር። እናም ሊቀመንበሩን በተመለከተ የፌዴራል መንግስት የጸጥታ ዘርፍ በዚህ ጉዳይ ዙሪያ መልስ እንዲሰጥና ገደቡ ከአቶ ዳውድ እንድነሳ ስል ሰቡ ይታወሳል። ነገር ግን አቶ ዋቆ አቶ ዳውድ ትናንትና በምርጫ ቦርድ ቅጥር ግቢ ውስጥ ከመታየታቸው ውጪ በስልክም ሆነ ከፓርቲው አባላት እንዲሁም ከማንኛውም ሰው ጋር እንዳይገናኙ የተጣለባቸው ገደብ አልተነሳላቸውም ስሉ ገልጸዋል። አንድም ኮሚኒኬሽን የለም። ቦርዱ ፌብርዋሪ ሀያ ስምንት ቤት ሄዶ እሱ ያለበት ሁኔታ ታይ ኦፊሻል ደብዳቤ ለደህንነቱ ጽፎ ነበረ አሁንም እንደገና ቤት ሄዶ አናግሮ ይህ ፓርቲ በሰላማዊ መንገድ ሀገሪቷ ውስጥ እንዴት ሄዶ ማስራት እንደሚችል ተወያይቶ ነበረ። በዚህ ላይ ዲፔንድ ሆኖ ነው እንጂ ያልዳውት ከቤት ወጥቶ እዛ ማደር የቻለ እንጂ የጸጥታ አካሉ ከእንግዲህ ከቁም እስረኝነት ተለቀሃል ተብሎ ኦፊሻል ደብዳቤ የተጻፈለት ወይም የተነገረለት ነገር የለም ማለት ነው። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የፌደራል ፖሊስ ኮሚሽን፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ምርጫ ቦርድ እና ከኢትዮጵያ መረጃና መረብ ደህንነት አገልግሎት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ለበርካታ ወራት እስር ላይ የቆዩት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ባቴ ኡርጌሳ በጠና ታመ ነው በዋስ ተለቀው ሕክምና እየተከታተሉ መሆናቸውን አቶ ዋቆ ጨምረው ገልጸዋል። ሆኖም ከአቶ በቴ ጋር የታሰሩ ሌሎች የኦነግ አመራሮችም መታመማቸውን ነው አቶ ዋቆ እየገለጹት ጃል ከነሳ አያና እና ጃል ገዳ ገብሳ የሚባሉት ዩሩሰናዩ ሌላ ደግሞ አብዮ ተሸናፊ ብራ ኤሊሞ የሚባል እሱም እኛ አመራሮችም ሆነ አባላቶች እስር ቤት ውስጥ እየተሰቃዩ እያሉ በዛ ላይ በበሽታ ተይዞ ከሀኪም ቤት አይሄዱም። እኛ እንደ ፓርቲ እንደ ኦርጋናይዜሽኑ በጣም ያሳስብናል። የኦሮሞ ነጻነት ግንባር ፓርቲ የኢትዮጵያ ምርጫ ቦርድ የቦርዱን መሪ ተከትለው እየተራመደ ነው። ይህም አንድ እርምጃ ነው ስል ገልጸው፣ በእስር ላይ የሚገኙ የታመሙ የፓርቲው አመራሮችና አባላት ሰብአዊ መብቶቻቸው እንዲከበርና የህክምና አገልግሎት እንዲያገኙ ስል ጠይቋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ፀሐይን ለቀደመው ዘገባ በእጅጉ አመሰግናለሁ በዋሽንግተን ዲሲ ሰዓት አቆጣጠር አሁን ከቀኑ 8 ሰዓት 27 ነው ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት 27 ደቂቃ ከተወሰኑ ሰከንዶች አብራችሁን ስላላችሁ በእጅጉ ደስ ብሎናል አድማጮቻችን ወደ ቀጣዩ ዘገባ ስናመራ ወደ ዩክሬን እናቀናለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን መንግስታቸው ዩክሬን ከሩሲያ ወረራ ራሷን መከላከል እንድትችል ለመርዳት ባለፈው ሳምንት ከመደበው የሁለት መቶ ሚሊዮን ዶላር በተጨማሪ የስምንት መቶ ሚሊዮን ዶላር የደህንነት እርዳታ ለማድረግ መወሰኑን አስታውቀዋል። የተገለጸው የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ትናንት ረቡዕ ለዩናይትድ ስቴትስ ምክር ቤት አባላት ያደረጉትን ንግግር ተከትሎ ነው። የዋይት ሀውስ የቪኦኤ ዘጋቢ ፓትሲ ውድሸዋራ ያጠናቀረችውን ደረጀ ደስታ እንደሚከተለው ያሰማናል። በሩሲያና በዩክሬን ኃይሎች መካከል የሚደረገው ውጊያ በኪየቭ ማሪዮፖሎና በሌሎች ዩክሬን ከተሞች ተጠናክሮ ቀጥሏል። የሩሲያ ኃይሎች ስለሚያደርሱት ጥቃት ፕሬዝደንት ባይደን ይህን ተናግረዋል። Putin is inflicting appalling, appalling devastation and horror. ፑቲን በዩክሬን ላይ አሰቃቂ ጥፋትና ውድመት እየፈጸሙ ነው። የመኖሪያ ሕንፃዎችን የማዋለጃ ስፍራዎችና ሆስፒታሎችን በቦምብ እየደበደቡ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን መንግሥታቸው ባለፈው ሳምንት ቅዳሜ ይፋ ካደረገው የ200 ሚሊዮን ዶላር እርዳታ በተጨማሪ የ800 ሚሊዮን ዶላር የደህንነት እርዳታ ለማድረግ መወሰናቸውን አስታውቀዋል። ይህ ባለፈው ሳምንት የዩናይትድ ስቴትስ ምክር ቤት ካሳለፋቸው የ136 ቢሊዮን ዶላር ዘርፈ ብዙ የበጀት ውሳኔዎች መካከል የሚመደብ ነው። 800 ሚሊዮን ዶላሩ በቀጥታ የአየር መከላከያ መሳሪያዎችን ጨምሮ ጸረ ሚሳይሎች፣ የጦር ድሮኖችና የነፍሶከፍ የነፍሶ መሳሪያዎችን፣ ቦምቦችን ለመሳሰሉት መሳሪያዎች መግዣ የሚውል መሆኑ ተገልጿል። የዊልሰን ሴንተር ተቋም አማካሪ ምክር ቤት ሊቀመንበር ማይክ ኪማጅ እንዲህ ይላሉ። እንደ እውነቱ ከሆነ ሩሲያውያኑን ሊያቆማቸው የሚችለውና በወታደራዊ አቅማቸው ላይ ከፍተኛ ኪሳራ ሊያስከትሉ የሚችሉት የጸረ አውሮፕላን ወይም የአየር መከላከያ መሣሪያዎች ናቸው። ስለዚህ ዋነኛው ስልት ትኩረት ያረፈው በእነዚህ የጦር መሳሪያዎች ላይ መሆኑ ለዚህ ነው። ትናንት ረቡዕ ማለዳው ላይ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለዩናይትድ ስቴትስ የምክር ቤት አባላት በቀጥታ ባሰሙት የቪዲዮ ንግግር የምክር ቤቱ አባላትንና ፕሬዚደንት ባይደንን ተማጽነዋል። የዓለም መሪ እንዲሆኑ እመኛለሁ። የዓለም መሪ ማለት የሰላም መሪ መሆን ማለት ነው። ምንም እንኳ ዘለንስኪ የአየር ቀጠናው ነፃ እንዲሆን እየተማጸኑ ቢሆንም ዩናይትድ ስቴትስ ግን ይህን በመደገፍ ሁኔታዎችን ለማመቻቸትም ሆነ ጀቶችን ለመላክ ፈቃደኛ አይደለችም። በውጭ ግንኙነት ጉዳዮች ምክር ቤት ከፍተኛ ተመራማሪ የሆኑት ስቴቨን ቢደል እንዲህ ይላሉ ዩክሬናውያኑ ትልቅ ስጋት የሆነባቸው የተለመደው መድፍ፣ መደበኛው ሚሳይልና መደበኛው የእግረኛው ጦር ነው። የአየር ክልል ላይ እንዳይጣስ የበረራ እቀባ መጣሉ የዚያን ያህል ምንም ተጽዕኖ አይኖረውም። ስለዚህ በምድር ላይ ያለውን ወታደራዊ ግጭት እንዲባባስ ምክንያት በመሆን የበለጠ አደጋ ይፈጥራል። የፖላንድን ተዋጊ ጀቶች ወደ ዩክሬናውያኑ ማስተላለፍም ተመሳሳይ ውጤት ነው የሚኖረው። ትናንት ረቡዕ የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስትንን ጨምሮ የኔቶ መከላከያ ኃላፊዎች ብራስልስ ውስጥ ተሰብስበዋል። ሞስኮ ጥቃቷን የኔቶ አባል ወደሆኑት አገሮችም ልታስፋፋ ትችላለች የሚል ስጋት በመኖሩ አባል አገሮቹ ተሰብስበው የሩሲያን እርምጃ ማቆም የሚችሉበትን አዳዲስ እቅዶች መንደፍ እንደሚገባቸው የኔቶ ዋና ጸሐፊ ጀነራል ስቶልተንበርግ ተናግረዋል። ሁሉንም አጋሮቻችንን ለመከላከል ዝግጁ መሆናችንን በማስረዳት ሞስኮ ያላትን የተሳሳተ ስሌት እንድትረዳ ማድረግ ያስፈልጋል። በምክር ቤቱ ከጸደቀው የ13.6 ቢሊዮን ዶላር ውስጥ አራት ቢሊዮን ዶላሩ በጦርነቱ ሳቢያ ከዩክሬን ለተፈናቀሉት ወደ 3 ሚሊዮን ለሚጠጉት ሰዎች ሰብአዊ እርዳታ የሚውል መሆኑ ተመልክተዋል። ደረጀ ደስታን አመሰግናለሁ። የመጽሔቱ ክፍል የመጨረሻ ዘገባ ወደ ኬንያ ይወስድናል። በርካታ የአፍሪካ ሴቶች በእርሻ ስራ ላይ እየተሰማሩ ቢሆንም በሚያርሱት መሬት ላይ ሕጋዊ መብት ያላቸው ግን በጣም ጥቂቶች ናቸው። ኬንያ ለምሳሌ ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጥ ሕግ ቢኖራትም ሕጉን ወደ ተግባራዊነት ለመቀየር አስቸጋሪ ሆኗል። የሴቶችን የመሬት ባለቤትነት ለማስከበር የሚንቀሳቀስ አንድ ቡድን ግን ይህን ሁኔታ ለመቀየር እየተንቀሳቀሰ ነው የጁማ ማጂንጋን ዘገባ ስመኝሽ እንደሚከተለው አቀናብራለች። ቢያትሪስ ኪጋንዲ ባለቤቷ ከሞተ በኋላ ዘመዶቹ እንዴት ተባብረው መሬቷን እንደነጠቋት ስታስታውስ እምባዋ ይቀድማታል። ባሏ ከሞተ በኋላ ሰባት ልጆቿን ብቻዋን የምታሳድገው ቢያትሪስ መሬቷን መልሳ ለማግኘት ለስምንት ዓመታት በፍርድ ቤት ፍልሚያ አድርጋለች። ማማ ለእኛ ለሴቶች እጅግ አስቸጋሪ ነገር ነው። ባል ከሞተ መሬታችን የእኛ ሊሆን አይችልም። መሬቱ የእኛ እንዳልሆነ ተደጋግሞ ይነገረናል፣ ግን ደግሞ እድሜያችንን ሙሉ የምናሳልፈው መሬቱ ላይ ነው። ስለዚህ ፕሬዝዳንታችንን የምንማጸናቸው መሬታችንን በባለቤትነት መያዝ እንድንችል እንዲረዱን ነው። ልክ እንደ በርካታ የአፍሪካ ሀገሮች ኬንያም ሴቶች የመሬት ባለቤት መሆን እንደሚችሉ የሚያረጋግጥ ጠንካራ ሕግ አላት። ሆኖም ሴቶች አሁንም ይህን መብታቸውን ለመጠቀም በርካታ እንቅፋቶች ይገጥማቸዋል። በኬንያ ሕጉን ከማርቀቅ አንስቶ በሙያቸው ድጋፍ የሚያደርጉት የህግ ባለሙያ ጁዲ ቶንጋሪ እንደሚሉት ሴቶች መብታቸው የሚከበርበት ጊዜ ላይ ለመድረስ ብዙ ርቀት መጓዝ ይጠበቅባቸዋል። somebody says the more things change the more they remain the same አንድ አባባል አለ፣ ብዙ ነገሮች በተቀየሩ ቁጥር እየተመሳሰሉ ይሄዳሉ የሚል። ምንም እንኳን ህጉ ቢኖርም አሁንም ሴቶች ንብረታቸውን ለመጠቀም፣ ከንብረት ጋር በተያያዘ ፍትህ ለማግኘት የማያቋርጥ ከፍተኛ የሆነ ትግል ማድረግ ይጠበቅባቸዋል። በመሬት አስተዳደር ዙሪያ ለምንሰራ ሰዎች ካሉብን ኃላፊነቶች አንዱ ሴቶች ምን አይነት ነገሮችን በባለቤትነት እንደያዙ ለማወቅ ትክክለኛ የሆነ የቁጥር መረጃ እንዲኖረን ማድረግ ነው። ከዛ በዛ መሰረት ልንጠብቀውና አሁን ከምናውቀው ሁለት ከመቶ አሃዝ እንዲያድግ መስራት ይኖርብናል። ልክ እንደ ኪ ጋንዲ በርካታ የአፍሪካ ሴቶች ቤተሰቦቻቸውንና ማህበረሰባቸውን ለመርዳት በእርሻ ስራ ላይ የተሰማሩ ናቸው። ሆኖም ብዙዎቹ የመሬት ባለቤትነታቸውን በተመለከተ ህጋዊና ማህበራዊ መብታቸው አይከበርላቸውም። አንድ ለመሬቷን ንቁም የተሰኘ ዓለም አቀፍ የሴቶች የመሬት ባለቤትነት ዘመቻ ታዲያ እነዚህን መብቶች ለማስከበር እንቅስቃሴ እያካሄደ ነው። እነዚህን ባህሎችና አሰራሮች ለመቀየርና ወደፊት መጓዝ እንድንችል በጉዳዩ ላይ በደንብ መስራት ይኖርብናል። ይሄ ድህነትን ለማጥፋት በምግብ ራስን ለመቻል የጾታ አኩልነትን ለማረጋገጥና በተለይም ደግሞ የአየር ንብረት ለውጥ የሚያመጣቸውን ለውጦችና ተግዳሮቶችን ለመቋቋም በጣም አስፈላጊ ነው። በዓለም አቀፉ የምግብና እርሻ ድርጅት ፋኦ ግምት መሰረት በመሬት ባለቤትነት ዙሪያ በሴቶችና በወንዶች መካከል ያለውን ልዩነት ማጥበብ በሴት በሚመሩ እርሻዎች ላይ ከ20 እስከ 30 በመቶ የምርት እድገት ያመጣል። በተጨማሪም በረሃብ የሚጠቁ ሰዎች ቁጥር ከመቶ እስከ 150 ሚሊየን ይቀንሳል። እጅግ አሳሳቢና ገና ብዙ ስራን የሚጠይቅ ጉዳይ ነው። አንዳንድ ሰዎች ተስፋ ቆርጠው የሆነውን ሆነው ለመኖር ይሞክራሉ። ግን ያ ምንን ያስከትላል? ቀጣዩ ትውልድ ከዛም በኋላ የሚመጣውም ትውልድ ትምህርት ማግኘት አይችልም። ስለዚህ በተመሳሳይ የደህንነት ወለል ውስጥ መኖርን ይቀጥላሉ ማለት ነው። በርካታ ሀገሮች ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጡ ፖሊሲዎችንና ሕግጋትን በማውጣት መሻሻል ቢያሳዩም የመብት አቀንቃኞች እንደሚሉት ግን እንደ ቢያትሪስ ኪጋንዲ ያሉ ሴቶች መብታቸውን መጠቀም እንዲችሉ ግን ገና ብዙ ስራ መሰራት ይኖርበታል። ስመኝ ሽ ቆይና አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የሁለተኛው አጋማሽ የመጀመሪያ መሰናዶ ወደሆነው ዘገባ እንሻገር። የሁለተኛው ምዕራፍ የመጀመሪያ ዘገባ የትግራይ ጉዳይ በሰላማዊ መንገድ ለመፍታት ብልጽግና ፓርቲ ያሳለፈውን ውሳኔ ቢደግፉም በተግባራዊነቱና በሂደቱ ላይ ጥያቄ እንዳላቸው ተፎካካሪ ፓርቲዎች ስለ መግለጻቸው ያወሳል። ቀድሞውንም ጦርነት ውስጥ የተገባበት መንገድ ስህተት እንደነበር የሚገልጹት የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና አሁንም ቢሆን ሰላማዊ መፍትሄ በትኩረት ሊተገበር ይገባል ብለዋል። የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ ደግሞ ውሳኔው በፍጥነት እንዲተገበር ጠይቀው ነገር ግን በተግባራዊነቱ ላይ ጥርጣሬ እንዳላቸው አንስተዋል። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲዩን ተስፋዬ ደግሞ የብልጽግና ውሳኔን ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። ኬኔዲ አባተ ዘገባለሁ። በኢትዮጵያ በዋና ዋና ሀገራዊ ጉዳዮች ላይ መግባባትን ለመፍጠር ሀገራዊ ምክክር ለማካሄድ ሂደቶች ተጀምረዋል። በሀገሪቱ የሚስተዋሉ ልዩነቶችን ለማጥበብና ሰላሟን ለማስፈን ተስፋ የተጣለበትን ይህንኑ ሂደት የሚመሩ አስራ አንድ ኮሚሽነሮች ያሉት ኮሚሽንም ተቋቁሞ የሶስት አመታት የስራ ጊዜ ተሰጥቶት ወደ ስራ ገብቷል። ይሁን እንጂ በኮሚሽኑ ላይ የተፎካካሪ ፖለቲካ ፓርቲዎችን ጨምሮ የተለያዩ አካላት ቅሬታቸውን በማሰማት ላይ ይገኛሉ። ኮሚሽኑ በተመሰረተበት ሂደት ላይ ቅሬታ ካላቸው ተፎ ካካሪ የፖለቲካ ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተከታዩን አስተያየት ሰጥተዋል። አሁን የኮሚሽን ፈጠረ ተብሎ በተገፋበት መንገድ የትም እንደማደርስ በግልጽ ቋንቋ ገልጽናል። ፖለቲካ ሄዳሩ ካልተለወጠ በስተቀር በዓለም አቀፍ ተሞክሮ ከሆነ ሰርድ ፓርቲ ይባላል ሶስተኛ ወገን፣ እሱ ደግሞ የኢትዮጵያ ባህል ደግሞ እናከብር የሚሉ ከሆነ እኔም ያልጠራን እሱን ሁለቱም የተጣሉ የተጣሉ ወገኖች ሽማግሌ ይቆጥራል። አንተም ሶስት አራት አምጣ እኔም ሶስት አራት አመጣለሁ። እነዛ ደግሞ አንቴም ተው አንቴም ተው ለማለት ተቀባይነትም ያላቸው መሆን አለባቸው። ስለዚህ አንድ ወገን የራሱ ሽማግሌ ቆጥሮ ኑና ተቀበሉ የሚለው ለምሳሌ አሁን በግልጽ ቋንቋ እንነጋገር ከተባለ እነዚህን ሽማግሌዎች ህወሓት ይቀበላል ወይ? እነዚህ ሽማግሌዎች አብዛኛውን ኦሮሚያ ጫካ የያዙ ታዳጊዎች ይቀበላሉ ወይ? እኔ እንኳን ትቀበላለ ብለኝ አልቀበልም። እኔን እንኳን አዲስ አበባ ከተማ ውስጥ ሆኜ ማለት ሌላ የተለየ ጥላቻ ስላለኝ አለ። ነገር ግን አሁን መንግስት የሚለው በህብረተሰቡ ተጠቁመው ነው እነዚህ ሰዎች የተመረጡት ነው የሚለው የኢትዮጵያ ዚ ሄድ ነው የጠቆማቸው። በምን መስፈርት ነው የጠቆማቸው? ተፎካካሪ የፖለቲካ ፓርቲዎችም ተሰባስበው መምረጥ ነበረባቸው ነው የሚሉት። እርሶ እኔ ለምሳሌ የፖለቲካ ፓርቲዎች አስተባባሪ ውስጥ ነኝ። አምሳ ፖለቲካ ፓርቲዎች የሚባሉት ሀምሳ አትላስ ተነጋግሮ አዋጣም ብሎ እኮ መግለጫ ውስጥ ያውም ገዢ ፋዲ አባል የሆነበት። ስለዚህ በእነዚህ አይነት ገፍቴ የትም ይደርሳል የሚል ግምት የለኝም። ነው የአረና ትግራይ ለዲሞክራሲና ሉዓላዊነት ምክትል ሊቀመንበር አቶ ጎይቶም ጸጋይም እንዲሁ ኮሚሽኑ የተቋቋመበት መንገድ አካታች እንዳልሆነ ይገልጻሉ። ሀገራዊ ምክክር ያስፈለገበት ምክንያት አሁን በተያዘው መንገድ መስራት ስለማይቻል ሌላ ሀገራዊ የሆነ ምክክር አስፈለገን ብዬ ነው የምረዳው። ስለዚህ ያው ልክ እንደ ስሙ ሀገራዊ ነው መሆን ያለበት ማለት ነው። ምናልባት ትግራይን ያጠቃልላል የሚል እምነት የለኝም። ለምሳሌ አሁን እዛ የተመረጡ ሰዎች በጣም ጥሩ ሰዎች ሊሆኑ ይችላል። ግን የእሱ ጉዳይ አይደለም። መንገዱ ምንድን ነው? ሀገራዊ ምክክሩ ይሄ በዚህ መንገድ፣ እነሱ በያዙበት መንገድ ፈጣሪ ራሱ ቢመራው ወደ ሰላም የሚወስድ ሊወስደው አይችልም ብለ ሁላል እንትን ልትል ይችላል። ኦሮሚያንም እዛ ያሉ በጣም ኢንፍሉዌንሻል የሆኑ ፓርቲዎችን ካላካተተ በተለይ ደግሞ ተዋጊው ኃይል ውጭ ያለውን መንግስት ኦነግ ሽኔ የሚለውን ራሱ ደግሞ ኦነግ የኦነግ የኦሮሞ ነጻዎች ሰራዊት አዎ ብሎ የሚጠራ ህወሀት፣ እነዚህ አሁን ካላካተተ ለምን አስፈለገ? ስለዚህ ጥንቃቄ ይፈልጋል። ማረም አለበት መንግስት ሮ ብሎ የሀገራዊ ምክክር ኮሚሽኑ ሰብሳቢ የሆኑት የስነ አእምሮ ህክምና ምሁሩ ፕሮፌሰር መስፍን አርአያ የኮሚሽኑ አባላት የተመረጡበትን መንገድ እንዲያስረዳሉ። ስለ ራሴ ነው መናገር የምችለው እና ሌሎችም ኮሚሽነሮች በተገኘንበት የህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ተገሰ ጫፎ ቃለ መላ ባደረግን በማግስቱ ቢሮቸው ጠርተውን ስለ ሂደቱ አስረድተውን ነበር። እና ሂደቱ ስድስት መቶ ሰላሳ ሁለት ሰዎች በህዝብ እንደተጠቆሙ ከዚያ ሰባ አምስት አርባ ሁለት አዋጁ ላይ በተጠቀሰው መሰረት ፊልተር እየተደረገ አርባ ሁለት ውስጥም እንደነበርኩ አስታውሳለሁ አውቃለሁ። አስራ አንድ ውስጥ መግባቴን ያወቅኩት ከገባው በኋላ ፈቃደኝነቴን ስጠየቅ ነው። እንግዲህ እሳቸው ያስረዱን ሂደቱ በጣም ትራንስፓረንት ወይም ግልጽ እንደነበረ ቢያንስ በአርባ ሁለቶቻችን ላይ የሃይማኖት አባቶች የሀገር ሽማግሌዎች የህብረተሰብ ተወካዮች፣ ሴቶች፣ የፖለቲካ ፓርቲ ተወካዮችን ጭምር ሀሳብ እንደሰጡበት እና እንዲያውም በዚህ በዚህ ምክንያት የሴቶች ቁጥር የወጣቶች ቁጥር የመሳሰለው በተጠየቀው መሰረት ከአርባ ሁለቱ ውጪ ከሰባ አምስት ውስጥ ማለት ነው ሶስት ሰዎች እንደተጨመሩ እና መጨረሻው ላይ አስራ አንድ እንደሆነም ነው እና የነገሩን። እኔ እንግዲህ ያንን በህዝብ ተመርጠሃል ይህን ኃላፊነት ተቀበል ስባል ነው የተቀበልኩት። እኔ ህዝብ ጠቁሞኝ በዚያ መሰረት ተመርጫ ያለው ብዬ ነው የማምነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ደግሞ ከኮሚሽኑ ጋር በተያያዘ ተከታዩን አስተያየት ሰጥተዋል። የሀገራዊ ምክክር ኮሚሽኑ አመራረት ላይ አንዳንድ ኢሬጉላሪቲዎች ቢኖሩም እንኳን ያንን ወደፊት ማስኬድ ገና የመጀመሪያ የዝግጅት ምዕራፍ ላይ ያለ ከመሆኑ አንጻር ወደፊት እንዲገፋና ስህተቶችም ካሉ ስህተቶች እየታረሙ እንዲሄዱ ግን በዚህ ውስጥ ያም እንዳንድ ስቴክሆልደር የሚጠበቅብንን ድርሻ እናረጋለን ማረግም አለብን ብለን የራሳችንን ኮሚቴ ጭምር ነው አቋቁመን እየሰራንበት ያለ ነው። እነሱ የራሳቸውን ዝግጅት አጠናቀው ጥሪ በሚያስተላልፉ ጊዜ አግሬሲቭ ጊዜ በቁርጠኝነት በዛ ሂደት ውስጥ ለመሳተፍ ዝግጅት እያደረግን ያለ። የኮሚሽኑ ተግባር በተለያዩ ልዩነቶች ዙሪያ ሁሉንም ኢትዮጵያውያን የሚያካትት ውይይት ለማድረግና ሀገራዊ መግባባት ለመፍጠር የሚያስችሉ ሁኔታዎችን ማመቻቸት ብቻ መሆኑን የገለጹት ፕሮፌሰር መስፍን በሂደቱ የፖለቲካ ፓርቲዎችን ጨምሮ ፍላጎት ያላቸውን አካላት ሁሉ እንደሚያሳትፍም ተናግረዋል። በእኔ እምነት እኛ አስራ አንድ ኮሚሽነሮች ለዚህ ስራ በጭራሽ በጭራሽ በፍጹም በቂ አይደለንም። ስለዚህ ወደፊት ሌሎችንም ፍላጎቱ ያላቸው የሀገራችን ችግር የእኛም መሰረታዊ ችግራችን የሚሉ በሙያቸው ለማገልገል የሚፈልጉትን ሁሉ በፈቃደኝነት ለማካተት በጣም ዝግጁ ነን። የተቃዋሚ ወይም የተፎካካሪ የሚባሉ ፖለቲካ ፓርቲ ኃላፊዎች ወይም ደግሞ ፓርቲ አባላት የሚገዳቸው ነገር የሀገራቸው ችግር፣ የሀገራቸው ሰላም እንደሆነ ይገባኛል። ሁሉንም ስድስት መቶ ሰላሳ ሁለቱንም የተጠቆሙትን ኮሚሽነር ማድረግ እንደማይቻል ይገባኛል። ወይም ደግሞ ሰማኒያ ስድስቱንም የሀገራችን ብሔር ብሄረሰቦች ወደ ኮሚሽኑ መምጣት እንደማይቻል ይገባኛል። የሚገባኝና ለእኔ ግልጽ የሚሆንልኝ ነገር ግን ይሄ የሁሉም ብሔረሰቦች የሁሉም ኢትዮጵያውያን የሁሉም የፖለቲካ ደጋፊ የሚሆኑ ተቃዋሚ ዞሮ ዞሮ ግን አልቲሜት ወይም የመጨረሻው አጀንዳቸው የሀገራቸው ሰላም እና ሀገራቸው በፍትህ ወደፊት መራመዷን እስከሆነ ድረስ፣ ጦርነት እና ግጭት እንዲጠፋ እስከሆነ ድረስ፣ ኢትዮጵያ ውስጥ ብቻ ያሉትን ሳይሆን ከኢትዮጵያ ውጭ ያሉትንም ኢትዮጵያውያን ጭምር ያካትታል ብዬ ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ በቅርቡ ለህዝብ ተወካዮች ምክር ቤት ማብራሪያ ሲሰጡ የአገራዊ ምክክር ኮሚሽኑ አባላት የተመረጡበት መንገድ ፍትሐዊ መሆኑን በመግለጽ ማድነቃቸው ይታወሳል። ለኮሚሽኑ ስራ ስኬታማነት ፓርቲያቸው ብልጽግና ከተፎካካሪ የፖለቲካ ፓርቲዎችና ሌሎች የህብረተሰብ ክፍሎች ጋር በትብብር እንደሚሰራም የገለጹት ጠቅላይ ሚኒስትሩ ብልጽግና በምርጫ እንዳገኘ በገለጹት የስልጣን ጊዜ ላይ ግን እንደማይደራደር መናገራቸው ይታወሳል። የኦፌኮ ሊቀመንበር ፕሮፌ ፕሮፌሰር መረራ ጉዲና ግን በዚህ አይስማሙም። አራት አመት ተኩል ነው፣ እስከ አምስት አመት ደግሞ የኢትዮጵያ ህዝብ መርጦናል። መርጦናል የሚባለው ነገር እሱ በተደጋጋሚ በኢትዮጵያ ታይ- ታይቷል ህዋት እንደዛ ብሎ ነበር ማነ በህዋት የሚመራው ኢህአዴግ ማለት ነው። ሁለት ሺ ሰባት ምርጫ ላይ ማለት ነው። እኔ ብሄራዊ መግባባት የሚባለው ሰላምና መረጋጋት ማምጣት የሚችል ትርጉም ወዳለው ልማትና ብልጽግና አገሪቷን ለመውሰድ በምንም ጉዳዮች ላይ መደራደር አስፈላጊ ነው። ስልጣንም ጨምሮ ማለት ነው። ከመገዳደር ፖለቲካ ወደ መደራደር ፖለቲካ አገሪቷና ህዝቦቿን መብራት መቻላለን። የብለብልጽግና መሪዎች በዚህ አጋጣሚ የሚመክረው ይህንን እድል እንዳያጨናግፉ በሀገራችን ምርጥ ያደርጋሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ ለውይይት የሚቀርቡ አጀንዳዎችን በተመለከተ የኮሚሽኑን ተግባር እንዲያብራራሉ፣ ስራ ተቆጥሮ ሲሰጠን ስራችን ለኢትዮጵያ ህዝብ መወሰን አይደለም። ስራችን የኢትዮጵያ ህዝብ ላለፉት በርካታ አመታት ላያግባቡን የቻሉት ነገሮች ምንድን ናቸው የሚለውን ነገር አጀንዳ ከህዝቡ ነቅሶ በማምጣት ህዝቡ ወደ ውይይት እንዲመጣና ተዋይቶ ወደ መግባባት እንዲደርስ ነው። ስለዚህ የሚወስነው የኢትዮጵያ ህዝብ የኢትዮጵያ ህዝብ ውሳኔ ተቀባይነት እንደሚኖረው በፕሮክላሜሽኑ ወይም በአዋጁ ላይ በትክክል ተቀምጧል። ስለዚህ የእኛ ዋና ስራና ተግባር ህዝባችን ወደሚወስንበት ደረጃ ማድረስ ነው። ይሄ ደግሞ ለተፎካካሪ ፓርቲዎችም ሆነ ለገዢው ፓርቲ ይጠቀማሉ እንጂ ይጎዳሉ እያላሰ ምክንያቱም ሁለቱም ወገን ፓርቲዎች ጥሩ ሀገር፣ የተረጋጋ ሀገር ሲረከቡና ሲመሩ ነው በህዝብ ድምፅ ይሁን ታን አግኝቶ ሲሄዱ ነው ተጠቃሚ የሚሆኑትና እኔ ተፎካካሪ ወይም ተቃዋሚ ፓርቲዎችም ሆነ ገዢው ፓርቲ ከዚህ አሁን ከተቋቋሙ የምክክር ኮሚሽን ተግባርና አላማ መጨረሻ ውጪ ይሄዳሉ ብዬ አላምንም። ኮሚሽኑ ዋናውን ተግባር ለማከናወን የሚያስችሉ የተለያዩ የዝግጅት ስራዎችን መጀመሩንም የተናገሩት ፕሮፌሰር መስፍን አርአያ ሁሉም የህብረተሰብ ክፍሎች ትብብር እንዲያደርጉም ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲን አመሰግናለው። ቀጣዩም ዘገባ ከዚህ ጋር የተያያዘ ነው። ወደ ትግራይ ክልል መቀሌ ይወስደናል። የብልጽግና ፓርቲ አለው የተባሉ የሰላም አማራጮችን በመጠቀም የትግራይን ህዝብ ችግር እፈታለው ማለቱን በተመለከተ የመቀሌ ከተማ ነዋሪዎችና የፖለቲካ ሰዎችን አስተያየት ሙልጌታ አጽባ አሰባስበዋል። ሱንተምተን እንመለስ። የኢትዮጵያ መንግስት እየመራ ያለው ብልጽግና ፓርቲ የመጀመሪያ ጉባኤው ባለፈው ጥቂት ቀናት ባካሄደበት ጊዜ አሉ የተባሉ የሰላም አማራጮችን ሁሉ በመጠቀም የትግራይ ህዝብ ችግሮች ለመፍታት ስምምነት ላይ መድረሱን ፓርቲው አስታውቋል። በጉዳዩ በመቀለ ከተማ አስተያየት ከሰጡ ሰዎች አንዱ አቶ አንዱ ዓለም ተስፋይ ናቸው። ትግራይ ህዝብ የሰላም እንትኑ እንደሚፈልገው የትግራይ መንግስትን በተደጋጋሚ ጦርነቱ ሳይጀምር በፊትም ከተጀመረ በኋላ ምስ እንደሚናገር የነበረ ያው እስካሁን በሰላም እንዲፈታ የሚጠይቀው ሁሉም ሰላም የሚፈልግ ሰው፣ ሰላም የሚፈልግ መንግስት አንድ ትልቅ አገር የሚመራ ነገር ከሆነ ያው ሰላሙን እንዴት አድርጎ ነው ሊያመጣ የሚችል? ሁሉ ነገር አቁመህ ነው ጦርነት ይሁን የጸብ ያለው ነገር ሁል ነገር አቁምህ ነው ወደ ሰላም መገባት የነበረበት ግን ሰላም እፈልጋለሁ በሚልበት ሰዓትም ድብደባዎች አሉ እና ሰላም የሚፈልግ ሰው በትክክል ከሆነ ሁል ነገር አቁሞ ከዛ ወደ ሰላም መምህር ገብረ መስቀል ገብረ እግዚአብሔር የተባሉ አስተያየት ሰጪ በትግራይ ያለው ችግር መፍታት ቅድሚያ ሊሰጠው ይገባል ብለዋል። ሀሳቡን ስታየው በጣም ጥሩ ነው። ይህን ሀሳብ ግን በተግባር ካልተደገፈ ሀሳብ ሆኖ ይቀራል። ካሁን በፊት ብዙ ጥሩ ንግግሮች ተነግረው በተግባር ያልተተገበሩ ብዙ ናቸው። ጥሩ አብነት ወይም ምሳሌ የሚሆነው ሻዕቢያ እንዳይመጣ እንዳይወረን ምን ዋስትናለን ሲባል አይ ወረራ ከመጣ እኮ ጎንደር ያለው ወገኑም ያግዘዋል የትግራይ ሕዝብ ሲባል ነበረ። ሌላውም ሌላው ኢትዮጵያም እንደዚሁ ይደግፋል። ይሄ ባህላችን ነው ምናምን ሲባል ነበረ። በተግባር ግን እነዚያ ደጋፊ የተባሉት ሁነኛ ጠላቶች ሆነው ታጥቀው፣ እስከ አፍንጫቸው ታጥቀው የትግራይን ሕዝብ ጄኖሳይድ ላይ የተሳተፉ ናቸው። ስለዚህ ቃል በተግባር ካልተተገበረ ማታለያ ሆነዋል ማለት ነው። የትግራይ ሕዝብ ችግሮች ለመፍታት የተባለው የትግራይ ሕዝብ ሸቀጥ እያገኘ አይደለም። የስልክ ችግር አለበት። የኢንተርኔት ባንክ ችግር አለበት፣ የራሱ ገንዘብ እንኳን መጠቀም አልቻለም። የህክምና ችግር አለበት፣ እርዳታ የሚያስፈልገው እርዳታ አላገኘም። ችግሮችን መፍታት ከተጀመረ በትክክል ቃሉ ቃል ነበር፣ ትክክል ሀሳቡ የቅን ሰው ሀሳብ ነበር ማለት እንችላለን። ዝም ብሎ ንግግር ብቻ ጥሩ ንግግር ግን ንግግሩ ጥሩ ነው፣ በተግባር ግን ካልተደገፈ ጥሩ ሳይሆን ማታለያ ሆኖ ይመዘግባል። ኢዩኤል ጉዑሽ የተባለ አስተያየት ሰጪ በበኩሉ ያወጡት መግለጫ እስከአሁን ድረስ ከነበሩ ንግግሮች ጋር ሲወዳደር የተሻለ ለሰላም የሆነ የተሻለ እርምጃ መሄድ የሚያስችል ይመስላል። ከፓርቲውም ከአመራሩም ባህሪ ጋር ስናየው ሁሌ አንፕሪዲክተብልና ተለዋዋጭ ስለሆነ ሊያስቸግር ይችላል። ግን እስከ ዛሬ ድረስ ከተሰጡ ሀሳቦችና እስካሁን ድረስ ከነበሩ አነጋገሮች ጋር ስናየው ደግሞ ትንሽ ይህኛው ሞር ገለጥ ያለ ይመስላል። የትግራይ ሕዝብ እንዳይራብ ማድረግ አለብን። መገንጠል እንዳይገነጠል ማድረግ አለብን። መምራት አለብን ምናምን ብለው መናገር ራሱ የማመን አቅጣጫ እያሳየ ይመስላል ምናልባት ከአሁን በፊት ከነበሩት የተለየ ትሆን ይኖራል ብዬ እንድረዳው ያደርገኛል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው እንዲህ በፓርቲ ደረጃ በጉባኤ ደረጃ ሲገለጽ ለመጀመሪያ ጊዜ ነው። ይሁን እንጂ በተለያዩ ጊዜያት የሰላም ጥሪ የሚመስሉ መልእክቶችን ሲያልፉ ነበረ። ይሁን እንጂ በተግባር ላይ ሲውሉ አላየንም። ለሰላምም ጥረት ሲደረግም አላየንም ነበርና የአሁኑ ትንሽ ጠንከር ያለ መግለጫ ነው የተሰጠው። ለትግራይ ህዝብም ለኢትዮጵያ ህዝብም የጦርነት ተቋጭቶ በሰላም ችግሩን ቢፈታ መልካም ነው። ምክንያቱም ከሁሉም በላይ እየተጎዳ ያለው የትግራይ ህዝብ ነው። ቀጥሎም ሌሎችም ሀገራባች ክልሎችም እየተጎዳ ነው። ሌላው የኢትዮጵያ ህዝብም እንደየሁኔታው ተጎጂ ነው እና የሰላም ጥሪ መካሄዱ ጥሩ ነው። ዋናው መጠየቅ ያለበት ግን ይሄ የሰላም ጥሪ ተአማኒነት አለው ወይ? እንደ በፊቱ ለመዘናገያ፣ ለሌላው ጥቃት ጊዜ መግዣ፣ ወይም ለሌላ አለም ማህበረሰብ እንደ ማጭበርበሪያ እንዳይሆን ጥንቃቄ ማድረግ ነው። የሰላም አማራጩ ተግባራዊ እንዲሆን ተፋላሚ ኃይሎችና ዓለም አቀፍ ማህበረሰብ ሊሰሩ ይገባል ብለዋል አስተያየት ሰጪዎቹ። ለአሜሪካ ድምፅ ሙሉጌታ አጽብሃም መቐለም። ሙልጌታን አመሰግናለሁ። ለምሽቱ የያዝነው የመጨረሻ መሰናዶ ኢትዮጵያውያን በአሜሪካ ነው። በዩናይትድ ስቴትስ የኮቪድ-19 ወረርሽኝን አስመልክቶ የተጣሉ ገደቦች ሙሉ ለሙሉ የተነሱ መሆናቸው በይፋ አይታወጅም። አንዳንድ ገደቦች ላይ ማሻሻዎች መደረጉ ተገልጿል። ሕብረተሰቡ ተገቢውን ክትባቶች መውሰድ ጨምሮ ራሱን ከቫይረሱ የሚከላከልባቸው ስልቶች ሁሉ እንዲጠቀም ማሳሰቢያዎች ከጤና ባለሙያዎች እየተሰጡ ነው። ከዚህ አንጻር በተለይ በክትባት አወሳሰዱ ረገድ በኢትዮጵያ ማህበረሰብ ውስጥ ያለው እንቅስቃሴ ምን ይመስላል? እዚህ ዩናይትድ ስቴትስ ውስጥ በተለይም በዋሽንግተን ዲሲ አካባቢ ወደ ስልሳ ለሚደርሱ የትውልደ ኢትዮጵያውያን ማህበረሰብ አባላት የኮቪድ-19 ክትባት ሰጥተናል ሲሉ የተናገሩትን በቨርጂኒያ የቫንዶን ፋርማሲ ባለቤትና ባለሙያ ወይዘሮ የወዲት ጉልላትን ደረጀ ደስታ አነጋግሯቸዋል። የፋርማሲ ባለሙያ የኦዲት ጉልላት ቨርጂኒያ አካባቢ ወደሚገኘው ፋርማሲያቸው በመምጣት ትውልደ ኢትዮጵያውያኑ አሁንም የኮቪድ 19 ክትባቱን በመውሰድ ላይ እንደሚገኙ ይናገራሉ። ብዙዎቹ ማጠነካከሪያውን ነው የሚወስዱት፣ ቡስተር ዶዝ ነው የሚወስዱት። አንዳንዶቹ ደግሞ በስራ የሚገደዱት ፈርስት ዶዝን እየመጡ እየወሰዱ ነው። ክትባቱን ፍለጋ የሚመጡት ትውልደ ኢትዮጵያውያኑ ከዋሽንግተን ዲሲ አካባቢ ብቻ አለመሆኑን የሚገልጹት የኦዲት ብዙዎቹ የምናስተናግደው ከኢትዮጵያ የመጡ ሁለቱን ዶዝ ወይ አንዱን ዶዝ እዛ ይወሰዱ እዚህ ደግሞ ማጠናከሪያ ሁለተኛ ዶዝን መውሰድ የሚፈልጉ እነሱን በብዙ እያስተናገድን ያለ ነው። ቀጥታ ከኢትዮጵያ የሚመጡት ሰዎችን ነው። እንዲሁም ስፓኒሾችም አሉ። አሁን ከየሀገራቸው የሚመጡ እንዳልኩ፣ እኛ ሴንተር ቦታ ስላለንና አፖይንትመንት ምንም አይነት ጥያቄ አንጠይቃቸው እኛ ጋር መጥተው ሲወጉ። ክትባቱ ለአዋቂዎች ብቻ ሳይሆን ህጻናትንም እንደሚጨምር ዮዲት ይናገራሉ። ሌላ የህጻናቶች ጀምረናል። ብዙ ህጻናቶችም እየወጋን ነው። የእነሱ ከአምስት አመት እስከ አስራ ሁለት አመት ያለው ፋይዘር የህፃናቶች ዶዛ አለ ዜሮ ፖይንቱ ኤሜል ነው የምንሰጣቸው። እነሱም ብዙ ደስ የሚለው የእኛ ህብረተሰብ ብዙዎቹ ልጆቻቸውን እያስከተቡ ነው፣ አንድ አንደኛውንም ሁለተኛውንም ዶዝ። ለመሆኑ ክትባቱን ለመውሰድ የሚያስፈልጉ መመዘኛዎች ምንድን ናቸው ተብሎ የተጠየቁት የወዲት ሲመልሱ እኛ ጋር የምንጠይቀው ሶስት ነገር ነው። አንደኛ መታወቂያቸውን እንጠይቃለን። መጀመሪያ የተወጉበትን የሲዲሲ ካርድ ካላቸው እሱን እንጠይቃለን። ኢንሹራንስ ካላቸው ኢንሹራንስ እንጠይቃለን። ነገር ግን ሦስቱም ነገር ከሌላቸው እንወጋቸዋለን። ዘ ኦንሊ ቲንግ ስ አንዳንድ ሰዎች ሲዲሲ ካርዳቸውን ካልያዙ ሁለተኛ ዶዙን መቼ እንደወሰዱ አያውቁም እና አምስት ወር ይሁን ስድስት ወሩን አናውቅም። አንዳንዴ በቪዲኤች ዌብሳይት ላይ ሄደን በዛ የነሱን ምን እንደተከተቡ ከዚህ በፊት ካወቅን በዛ በቀኑ መሰረት እንወጋቸዋለን። ግን አሁን በህጉ መሰረት ኢንሹራንስ ከሌለ፣ አይዲ ከሌለ፣ ምንም ከሌለ መከተብ ትችላለን። ነገር ግን አድሬስ ያስፈልጋል። ወደፊት አንዳንድ ነገሮች ኢንቨስቲጌሽን እንኳን ቢመጡ አንዳንድ ነገር ቢሆን ይሄ ሰውዬ የት ነው የተከተበው የት ነው ያለው ምን ደረሰ ለማለት እሱን የግድ አድራሻ ያስፈልጋል። የአሜሪካን ሀገር አድራሻ። ኮቪድ የተመረምረዋቸው አላችሁ የሚመጡትን ሰዎች ወይ? ዝም ብላችሁ ነው ክትባት የምትሰጡት? ምሳሌ ሳል እያሳሉ የሚመጡት ካሉ አንከተባቸውም፣ እንጠይቃቸዋለን። እኛ ራሳችን እዚህ ኮቪድ ምርመራ እናደርጋለን፣ ወደ ውጭ ነው ላቡን የምናደርገው የምንልከው። እና ሲምተም ካላቸው አንወጋቸውም። እነሱን ደግሞ እንጠይቃቸዋለን፣ እንዴት ነው ኮቪድ ከያዘው ሰው ጋር ተገናኝታችኋል ወይ ኦር ምን አይነት ስሜት አላችሁ? ብለን እንጠይቃቸዋለን እና ያ ኢሊሚኔት ያደርጋል። ስለዚህ ብዙዎቹ ኮቪድ ኢቨን ሲምተምን ባይኖራቸው የተርዱ አሁን የመጣው ቫይረሱ ምንም ሲምተም የለህም፣ ግን ኮቪድ ይኖርብሃል እና ስፔሻሊ ዲሰምበር ላይ ብዙዎቹን የመረመር ናቸው። በጣም ከብዙዎቹ በላይ ፖዘቲቭ ነበሩ ግን ሲምፕተም የላቸውም። ከኢትዮጵያ የሚመጡትን ጨምሮ እስካሁን ለምን ያህል ሰዎች የኮቪድ-19 ክትባት መድኃኒት ሰጥታቸዋል ተብለው የተጠየቁት የወዲት ተከታዩን መልሰዋል። ከኢትዮጵያ የሚመጡት ብዙ ነው የምንወጋው ሜይ ቢ እስካሁን ድረስ ወደ ስልሳ ሺህ ሰባ ሺህ ሰው ወቅተናል እና ሞስት ኦፍ ደም ኢትዮጵያኖች ናቸው። ብዙዎች ካለፈው የካቲት ወር ጀምሮ ክትባቱን የሚወስዱት ሰዎች ቁጥር እየቀነሰ መምጣቱን የወዴት ይናገራሉ። አሁን ፌብሩዋሪ ላይ ትንሽ እየቀዘቀዘ ነው ያለው። ተርድ ዶዙ ላይ ብዙም ሰው እየቀዘቀዘ ነው ያለው። አሁን ፌብሩዋሪ ላይ አይ ቲንክ፣ እኔ እንደሚመስለኝ ብዙ ሰዎች ሁለቱን እየተከተቡ ሶስቱንም እየተከተቡ ይዛቸዋል በሚባል አስተሳሰብ፣ በዛ ምክንያት ብዙ ቀንሷል። በቃ ሜይ ቢ አርባ ሰላሳ አርባ ከአርባ እስከ ሀምሳ በቀን ከተባለ በፊት ከፍተኛ በነበረበት ጊዜ ምን ያህል ነበረ የምትከትበው? እስከ ሁለት መቶ ምናምን ከትብ ነበረ፣ እና በጣም ቢዚ ነበረን። አራት ፋርማሲስቶች ነበርን እዚህ የምንሰራው። ምናልባት ያሉት ሰዎች ተከትበው ስላለቁ ይሆን ወይስ መከተባቸውን ስለቀነሱ ይመስላችኋል? ብዙዎቹ እኛ ካስተመሮች የኢትዮጵያኖች ናቸው እና ዶክተር አብይ ኢትዮጵያ ግቡ ባለበት ጊዜ ያኔ በጣም ሀይ ነበረ እና አይ ቲንክ ብዙ ሰው ወደ ኢትዮጵያ ሄዷል እና ሜቢ በዛም አካሁን ሊሆን ይችላል ሌሎቹ ደግሞ በየቦታው ሆንም ሲቪኤስ ምናምን ስለሚከትብ እንደ ልብ ስለሚገኝ በዛም ይሆናል። ሌሎቹ አሁን ብዙ የምናያቸው ስራ አትገቡም አትጀምሩም የተባሉት ናቸው። አሁን ብዙ የሚመጡት ህጻናቶችም አሁን ብዙዎቹ እነሱ ናቸው የሚመጡት በትምህርት ቤት እየተገደዱ። በቨርጂኒያ የቫንዶርን ፋርማሲ ባለቤትና የፋርማሲ ባለሙያዋን ዩዲት ጉልላትን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን በእጅጉ አመሰግናለሁ ጊዜው ለዛሬ የተያዙልን ሰዓት እየተጠናቀቀ ይገኛል ከመሰነባበታችን በፊት ግን ማናቸውም ማስተያየት ቢኖራችሁ እንዴት መስጠት እንደምትችሉ የሚያስታውሱ አድራሻዎች ልጠቁማችሁ የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ 2022059942ን ተጠቀሙ ዝግጅቶቻችንን ለማዳመጥ ደግሞ ከተለመዱት ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በዌብሳይታችን፣ እንዲሁም ደግሞ በፌስቡክም አት ቪኦኤ አምሃሪክ ላይም በመደመጥ ይቻላል ማለት ነው፣ ማድመጥ ይቻላል። ፕሮግራማችንን ታስተናግዳችሁ ያመሸሁት ሐብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ እስካሁን ድረስ አብራን ነበረች። ዋና አዘጋጅዋ ጽዮን ግርማናት የነገ ሰው ይበለን። መልካም ምሽት Di <laughs>